صفاء okay, في አድማጮቻችን በጳጉሜት ወር ዙሪያ እያደረግን ያለውን ውይይታችንን እንቀጥላለን። ይህ የክፍል ሁለት ውይይታችን ነው። ከመጋቢ ሚኒስትር እንደተረዳሁት ከሆነ የቀን መቁጠሪያ አሰራር የራሱ የሆነ እውቀትና ጥበብ የሚጠይቅ ብዙ የሂሳብ ስሌቶችን የሚጠይቅ እንደሆነና በቀን ውስጥ የምናያቸው ዛሬ ሀያ አራት ሰዓት ብለን የምንለው ሀያ አራት ሰዓት ብቻ እንዳልሆነ ከዛ ውስጥ ሽርፍራፊ ሰከንዶችም ሆኑ ደቂቃዎች ሊኖሩ እንደሚችሉ እነዛም ተጠራቅመው ወደ ቀንነት ተቀይረው በኢትዮጵያ ቀን አቆጣጠር መሰረት ጳጉሜ ላይ ተጠራቅመው እንደ ቀን እንዲቆጠሩ እንደተደረጉ ነው መጋቢ ሚኒስትር የገለጹልን። እርሶስ ቀሲስ ቴዎድሮስ፣ የዚህ የቀን አቆጣጠራችን በዚህ ዘመን ላይ ጥያቄ ውስጥ መግባቱ አንዳንድ ድምጾች መነሳቱና ወደፊትም ይቀየር እስከ ማለት የሚደረስበት ሀሳብ እስከ መመንጨት ደረጃ የደረሰው ከምን አንጻር ይመስሎታል? ይህስ ወዴት ያስኬደናል? መልካም እህታችን ማርታ፣ መጋቤ ምስጢር በሚገባ እንደገለጡት የተለያዩ መነሻ ምክንያቶችን ማንሳት ይቻላል። የመጀመሪያው እርሳቸውም እንዳሉት አለማወቅ ነው። አንድ ሰው የማያውቀውን ነገር ወይ መጠየቅ ነው ያለበት፣ ወይ ደግሞ ስለማያውቀው ነገር ዝም ነው ማለት ያለበት እና የኢትዮጵያ ካላንደር ወይም የኢትዮጵያ የጊዜ አቆጣጠር ምንጩ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ናት። እንደተባለው ትምህርቱ በጣም ጥልቅ የሆነ ሰፊ ምርምር፣ ጥናት የሚጠይቅ ትምህርት ከመሆኑ የተነሳ እንኳን ለሌላው በቤተክርስቲያን ውስጥ ላሉ ለቤተክርስቲያን ሰዎችም ጭምር የዚህን የዘመን አቆጣጠር ባህር ሀሳብ አቡሻህር የሚባለውን ትምህርት የሚያውቁ ሊቃውንት ቁጥር በነገራችን ላይ ብዙ አይደለም። አሁን የዚህ መምህራን ቁጥር ብዙ አይደለም። ተማሪዎቹም ያን ያህል አይደሉም። እና ትምህርቱ ጥልቅ ስለሆነ እና የመጀመሪያው ነገር ትኩረት ስለሚፈልግ ትምህርቱም ከባድ ስለሆነ ካለማወቅ የሚመነጭ ነው። አንዳንድ ሰው የማያውቀውን ሁሉ ይቃወማል። ይሄ ልክ አይደለም። ከዛ ውጪ ብዙ ፋክተሮች ሊኖሩ ይችላሉ። ፖለቲካዊ ጉዳዮች ይኖራሉ፣ ሃይማኖታዊ ጉዳዮች ይኖራሉ። ነገር ግን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ይህንን የጊዜ አቆጣጠር ካላንደር መስራቷ ለኢትዮጵያ ጥቅም እንጂ ምንም ጉዳት የለው እንደተባለው አውሮፓውያኑም በዓመት ውስጥ ካሉት ሶስት መቶ ስልሳ አምስት ቀናት ውጪ ሌሎች ሽርፍራፊ ደቂቃዎች፣ ሰከንዶች መኖራቸውን አምነው ነው ወራቸው ላይ ቀን የጨመሩት አይደለም እንደምናውቀው እንደዛ። ወራትም ደግሞ የሚያሳዩን ቀናቱንም ስንመለከት ወራቱንም ስንመለከት የነበሩበትን ሃይማኖት የነበሩበትን አስተሳሰብ ጭምር የሚገልጥ ነው። በነገራችን ላይ ቀናቱን ስንመለከት ለምሳሌ የእንግሊዘኛዎቹ ቀናት ከጣዖት አምልኮ ጋር የተያያዙ ናቸው። ሰንደ የሚለው ፀሐይን ያመልኩ ስለነበረ የፀሐይ ቀን ብለው የሰየሙት ነው። ወራቶቻቸውም ላይ እንደዛ ነው። ቤተ ክርስቲያን ቀን አቆጣጠር የወራት አቆጣጠር ስንመጣ ግን ምንጩ መጽሐፍ ቅዱስ ነው። ምንጩ ሃይማኖታዊ ትምህርት ነው። እሁድ ማለት አንደኛ ቀን ነው። እግዚአብሔር ፍጥረታትን መፍጠር የጀመረበት የመጀመሪያ ቀን ስለሆነ እሁድ አሉት አባቶቻችን። ሰኑይ ማለት ሁለተኛ ቀን ነው። ሰሉ ሶስተኛ ቀን ነው። እንዲህ እያሉ ነው ስርዓት ሰርተው ያስቀመጡልን። ይሄንን ማወቅ መረዳት፣ መመርመር ከዛ ባለፈ ደግሞ ብሔራዊ ሀብት ስለሆነ ብሔራዊ ኩራት ስለሆነ ኢትዮጵያ በዓለም ላይ ካሉ በጣም ጥቂት ከሚባሉ ሀገሮች የራሷ የሆነ ካላንደር ያላት ሀገር መሆኗ ኢትዮጵያዊ ለሆነ ሁሉ ኩራት ነው። እውነት ለምናገር ምንም እንኳን ምንጩ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ብትሆንም በኢትዮጵያ ውስጥ የሚኖር ኢትዮጵያ ውስጥ የተወለደ ኢትዮጵያዊ ሁሉ የዚህ ካላንደር ባለቤት በመሆኑ ሊኮራ እንጂ ለምን በሌላ ካላንደር አልጠቀምም ብሎ ሀሳብ እንዲያነሳ የሚያደርግ አይመስለኝም። ቤተክርስቲያን ይህንን በጣም የተወደደ መገለጫ የሆነው ትምህርቷን ግን በሚገባ ማስተማር አለባት ብዬ ያምናለሁ። ወደ ትምህርቱ ነው። ቀሲስ ቴድሮስ የመሩትና መጋቢ ሚስጥርስ ይሄንን በማስተማር ደረጃ የቤተ ክርስቲያን ድርሻ ምንድን ነው ብለው ያምናሉ? በርካታ የሆኑ የሃይማኖት አባቶችን በዚህ ዙሪያ ላይ በማፍራት ዙሪያ ላይ የቤተ ክርስቲያን ድርሻ ምንድን ነው? እንግዲህ ዚያ ስልን ምንድን ነው ቤተ ክርስቲያን በምንችለው ሁሉ ያው ጠብቃን ይኖራቸው ያለውን ነገር እስካሁን ድረስ ሀገርን በመምራት ሀገርንም ሀገር በማድረግ በሀገር በሀገር መንግስት መስረታ ሀገሪቷ ባላት ዛሬ በዓለም ፊት ኢትዮጵያ ቀና ብላ ምትት የምትታወቅበት ነገር ሁሉ አስተዋጽኦ ያደረገችው ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ናት። ይሄ የሚዘነጋ ነገር አይደለም። ምናልባት ዛሬ የዓለም ላይ ካለው የተለያየ የፍቃ የተለያየ ፍላጎት አኳያ ይህንን ወደ ጎን ማድረግ የሚፈልግ ብዙ ፍላጎት ያላቸው አካላት ቢኖሩም ቤተክርስቲያን ግን ይህን ነገር ስታበረክት ይኖራለች። አሁንም እያበረከተች ነው ያለችው። በዚህ በኩል ቤተክርስቲያኒቷ እንግዲህ የተማሪው መጠን ቁጥሩ ቢቀንስም ጉባኤ ቤት ወንበር ዘርግቶ የሚያስተምሩ መምህራንን ቀጥራ ደግሞ እየከፈለች እንዲያስተምሩ እያደረገች ነው፣ ያስተምራሉ ቁጥሩ ምንም አናሳ ቢሆንም ማለት ነው ምናልባት አሁን ያለው ሁኔታ ምናይ በሳት ያንን ትምህርት ትኩረት ሰጥቶ ማር ተማሪ ግን እየጠፋ ነው ለምን በዛ የተመረቁ ሰዎች ያን ያህል ቦታ ብዙ ጊዜ አይኖራቸውም ነ ለመናገር እና ከዛ የተነሳ ብዙ ጥር ያለ ስለዚህ ቤተክርስቲያን ልትደገፍ ይገባል ልትረዳ ይገባታል እያደረገች ያለችው ነገር ቻለችው ነገር ቆይታለች እያደረገች ያለችው እስካሁን ድ የሆነው ነው ግን ይሄ የዘመን አቆጣጠር ሀብትነቱ የሀገር ሀብት ነው ዘመናትን የዘለቀ ነው ዘመናትን ዘልቆ ብዙ ፈተና ውስጥ አልፎ ከእኛ ጋር እኮ ይሄንን አሁን እኛ የምንጠቀመውን አቆጣጠር እኮ ይዘው እኮ እስከ አስራ አምስት ሰማንያ ሁለት እኮ መጥቷል። ጎርጎሪዎስ ካላንደር፣ ጎርጎሪዎስ ሳይን ካላንደር የሚባለው በአስራ አምስት ሰማንያ ሁለት ላይ ነው የተቀየረው እና እስከዛን ድረስ መጥቶ የተዋሉ እኛ ግን አባቶቻችን ግን ምስጋና ይድረሳቸው እና እስካሁን ያለው ነገር ችለው ተቋቁመው እየተራቡ እየተጠሙ ትምህርቱ በጣም ውስብስብ ትምህርቱን ያን ውጥር ውስብስብ ትምህርቱን ችለው እስከ እኛ ዘመን አድርሰዋል አሁን ያለው በተለይ በምሁራን ደረጃ ላይ እዚህ በዘመናዊ ትምህርት የተራቀቁ ሰዎች ይህንን የቤተክርስቲያኒቷን ጠብቃ የቆየችውን የሀገር ሀብት የሆነውን የዘመን አቆጣጠር ጠጋ ብለው ከቤተክርስቲያን ሊቃውንት ጋር በመነጋገር ትምህርቱ ቀለል ባለ ሁኔታ ኮምፒውተራይዝድ በሆነ ሁኔታ ለትውልዱ የሚተላለፍበትን ሁኔታ ማመቻቸት መቻል አለባቸው ቤተክርስቲያን አድርጋለች ጠብቃለች። አሁንም እየጠበቀች ነው ያለችው። ነገር ግን ልትረዳ ይገባል፤ ልጆቿ ብቻ ሳይሆኑ በኢትዮጵያዊነታቸው የሚያምኑ የዘመን አቆጣጠራችን አንድ ኢትዮጵያ በዓለም ሕዝብ ፊት የምትታወቅበት የምትደነቅበት፣ ቅርሷ ሀብቷ፣ ዛሬም ደግሞ እያገለገለ ያለ ሀብት መሆኑን የሚያውቁ ሁሉ ሊረዷት ሊያግዟት ይገባል። ሌሎችም ምናልባት እንደ ኋላ ቀርነት የሚያስቡ ሰዎች ቀርበው መማር፣ ሰው ካላወቀ ያላወቀውን ነገር እንትን ሊል ይችላል እና ቀርበው ምንድን ነው ያለው፣ ምን ይመስላል የሚለው ነገር ማወቅ፣ መማር፣ መረዳት ያስፈልጋል እና እኔ ቤተክርስቲያን እያደረገች ነው ያለችው። ነገር ግን ኢትዮጵያዊ ሀገር ወዳድ ሁሉ የሀገርን ሀብት፣ የሀገርን ቅርስ ዛሬ እየጠቀምንበት ያለው ለልጆቻችን ማስተላለፍ ይጠበቅብናል። ለምንድን ነው የምዕራባውያን የሰለጠነ የእኛ ያልሰለጠነ መስሎ የሚታይን ቅድም እንዳልከው ንድ ከእውቀት ጉለት የራስን ካለማወቅ የራስን ካለማወቅ የራስን ከማሳነስ ወይም ደግሞ አንዳንድ ቡድኖችም ሊሆኑ አካላት ሊሆኑ ይችላሉ። የሆነ ነገር ጥያቄ አንስተው ያንን ጥያቄ በሚያጮሁበት ሰዓት እዚህ ጋር ያለውን እውነት እየተረዛ የነዛ የደገፍ ናቸው እየመሰለ የራሳችን እየተው የምንሄደው እና ያ ይሄ ቀላል ነገር አይደለም እና ትውልዱ ነገ ጠዋት እራሱን እንዳያጣ፣ ማንቱ እንዳያጣ ዓለም ላይ የተሰራ ነገር እኮ አለ። ዓለምን ዛሬ በአንድ አይነት አመለካከት ዓለምን አንድ ማድረግ የሚባል ሙመንት አለ። በቃ የእራሱን አስተው አስቶ ተወሰኑ ቡድኖች በሚያስቡት አስተሳሰብ ብቻ በዛ ፍሬም አድርጎ አለምን ወደ አንድ መውሰድ የሚባል ነገር ያ ማለት ነገር ከዚህ በፊት በአስራ ሰባተኛው በአስራ ስምንተኛው በአስራ ስድስተኛው መቶ ክፍለ ዘመን የነበረውን የቅኝ ግዛት ዛሬ በተለየ መንገድ በሌላ መንገድ አዙሮ ማምጣት ነው። አማ ሌላ ነገር አይደለም። በ ደህታ ባህያላል የሚባሉ ሀገሮች ዛሬ ደካማ የሚባሉትን ሀገሮችን ሊወጡ ከሚፈልጉባቸው ነገሮች መካከል ማንነትን ማሳለፍ ማንነት ደግሞ የሚጀምረው በተለያየ መንገድ ነው። ከነዛ መካከል ማንነቶች መካከል አንዱ የዘመን አቋረጠ የዘመን አቋጠር ማንነታችን። ስለዚህ ይህንን ማንነታችን ጠብቀን ለልጆቻችን ለትውልዱ የሚቀጥለው እንድናሳልፍ ቤተ ቤተክርስቲያን አምቃ ጠብቃ ከብዙ ነገር ተከላክላ ያቆየኩን ነገር በዘመናዊ እውቀት ታግዞ እንዲያውም ለሌሎቹ እንደ ይህን ማስተላለፍ ይህን ማሳወቅ ፕሮሞት የማድረግ ስራዎቹ መሰራት አለባቸው ብዬ ያምናለን። መጋቤ ጥበብ በዚህ ዙሪያ ላይ የሚጨምሩት ካለ ምናልባት አንድ ነገር ብቻ ለመጨመር እህታችን ማታ መጋቤ ምስጢር በደንብ አስፍተው አምልተው ገልጠውታል። ቤተክርስቲያን የስርዓት ቤት ከመሆኑ አንጻር ትምህርቷን ስርዓቷን ለምዕመኖቿ ብቻ ሳይሆን ለማንኛውም ትምህርቷን ለሚፈልግ ሰው የምትገልጥበት ብዙ ስርዓት አላት። ለምሳሌ ይህንን አሁን ያነሳ ነውን ሀሳብ አስመልክቶ መስከረም አንድ ቀን ማንኛውም ሰው ቤተክርስቲያን ብሄድ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ባለችበት በመላው ዓለም በሚገኙ አብያተ ክርስቲያናት በዓመት ውስጥ ያሉ በዓላት፣ አጽዋማት መቼ እንደሚውሉ ባሕር ሐሳቡ ይወጣል። በዚህ ማንኛውም ኢትዮጵያዊ የሆነ ሁሉ ይጠቀማል። ለምሳሌ በሁለት ሺ አስራ ስምንት ትንሣኤ ምን ቀን እንደሚውል ስቅለት ምን ቀን እንደሚውል አውጥታ ሰፍራ ቆጥራ የምትሰጠው ቤተ ክርስቲያን ናት። በዚህ ግን ሁሉም ይጠቀማል፣ አማኙም የአማኒውም ይጠቀማል። ስለዚህ እንደ ሀገር ብሔራዊ ኩራት ነው ሊሆን የሚገባው ሊጠበቅ ልንንከባከበው የበለጠ ልንጠብቀው የሚገባ እንጂ ልንነቅፈው የሚገባ ነገር አይደለም ለማለት ነው። ይህን ለመጨመር መጋቢ ሚስጥር ቀሲስ ስንታየው ሀባተ በምስራቅ አውስትራሊያ ሀገረ ስብከት የሜልበርን ምዕራፈ ቅዱሳን ተክለ ሃይማኖት ቤተ ክርስቲያን አስተዳዳሪ፣ እንዲሁም መጋቢ ጥበብ ቀሲስ ቴድሮስ ጌታቸው የሜልበርን ደብረ ገነት ቅዱስ ሚካኤል ቤተ ክርስቲያን አገልጋይ ስለ ነበረን ጊዜ እጅግ በጣም አመሰግናለሁኝ። ጊዜ ይስጥልኝ። ጊዜ ስትልን ማርታ ልጃችን አንቺን አስበሽ ፕሮግራም ዘጋጅተሽ ዚጋ ሀሳባችን እንድ ሰጥ ስላደረግሽን በጣም እናመሰግናለን። እግዚአብሔር አምላካችን የኛውን ዘመን በሰላም አስፈጽሞ አዲሱን ዘመን ደግሞ የሰላም ዘመን እንዲያደርግልን ቅዱስ ፍቃድ ይሆንልን። እኔም አመሰግናለሁ፣ እታችን ማርታ፣ ይህንን ኢንተርቪው እንድናደርግ ስላደረግሽን እናመሰግናለን። መጪውን አዲስ አመት ለሁላችንም እግዚአብሔር መልካም አዲስ አመት ያደርግልን። እግዚአብሔር ስ ለኤስፔስ ራዲዮ ማርታ ጸጋው ነበርኩ ከሜልበርን። እያደመጡ የነበረው የኤስፔስ አማርኛ ፕሮግራምን ነበር።